ባለፉት ሁለት ዓመታት በተለያዩ አካባቢዎች በነበሩ ግጭቶች የሰው ሕይወት አልፏል፣ አካል ጎድሏል፣ ንብረት ወድሟል። ሌሎች በርካታ የአማራ ክልል ተወላጆች ከቀያቸው ተፈናቅለው በተለያዩ የመጠለያ ካምፖች ተጠልለው ቆይተዋል። በአማራና በቤኒሻንጉል ክልል አዋሳኝ አካባቢዎች በተለያዩ ጊዜዎች በተነሱ ግጭቶች ምክንያት አርባ ዘጠኝ ሺህ ተፈናቃዮች በአማራ ክልል አራት አካባቢዎች እንደሚገኙ የአማራ ክልል አደጋ መከላከልና ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ኮሚሽነር አቶ ዘላለም ልጃለም በሰጡት ጋዜጣዊ መግለጫ አመልክተዋል። ተፈናቃዮቹን ወደ መጡበት ለመመለስ እየተሰራ እንደሆነም ተናግረዋል። ቤኒሻንጉል ጉምዝ 4972 ያልተመለሱ ተፈናቃዮች አሉ። ከቤኒሻንጉል ጉምዝ ክልል ክልላዊ መንግስት ጋር በተደረገ ውይይት ተፈናቃዮች ሙሉ በሙሉ ለመመለስ ፍላጎት አለ። ለመፈናቀል ምክንያት የሆኑ ጉዳዮችን በመመርመር በተመሳሳይ ደግሞ ለመፈናቀል ምክንያት የሆኑ አመራሮች፣ ግለሰቦች፣ ህገወጦች እነሱ ላይ ሁሉ እርምጃ የወሰደበት ሁኔታ ያደ ቤንሻንጉል ብሔራዊ ክልላዊ መንግስት ስለዚህ አሁን ባለው ሁኔታ ይህን 49207 ተፈናቃይ ለመመለስ ሰፊር በርብ እያደረግ ነው። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በበኩላቸው ተፈናቃዮችን ወደ ነበሩበት ለመመለስ ትኩረት ተሰጠው እየተሰራ እንደሆነና ያለው ሰላምም አስተማማኝ እንደሆነ ለዶቼ ቬለ በስልክ ተናግረዋል። አሁን መጀመሪያ የሰላሙን ሁኔታ ላይ ነው ትኩረት ያደረግ ነው ከዛ ከካምፕ ወጥቶ ወደ ነበሩበት እንዲመለሱ ነው። ከዛ በኋላ የረዥም ጊዜ እቅድ ይኖራል። እሱም ዱሬብል ሶሉሽን የሚባል ቤት የመገንባት ሌሎች ሌሎች የግብዓት ሌሎች የሚያስፈልገውን ድጋፍ በመንግስት አቂም የሚደረጉትን ይደረጋል ማለት ነው። ዛሬም በሁለት ቀንም በሶስት ቀንም መመለስ ይችላሉ። አሁን ሰዎች በራሳቸውም በመንግስትም በሁሉ ነገር እየመጡ ስለሆነ መምጣት ይቻላል። የሚያግድ ነገር የለም። የሰላም ሁኔታ ጥሩ ነው። ሰዎቹ በራሳቸው እየገቡ ስለሆነ ማለት ነው። አሁን ሰላሙ ስለተረጋገጠለን ከአስር ሺህ በላይ የሚሆኑ ተፈናቃዮች መመለሳቸውን አስታውሰው፣ እስከ ግንቦት ሰላሳ ሁለት ሺህ አስራ ሁለት አመተ ምህረት ሁሉም ተጠቃለው ወደ ቀደመው ቀያቸውን እንደሚመለሱም ኃላፊው አስረድተዋል። ኦሬዲ የተመለሱ ነው ወደ አስር ሺህ ምናምን። ዛሬም በሁለት ቀንም በሶስት ቀንም ማመለስ ይችላሉ። ተፈናቃዮች ወደ መኖሪያ ቀያቸው እስኪመለሱ ድረስ አስፈላጊው እገዛ እየተደረገላቸው እንደሆነ የአማራ ክልል አደጋ መከላከልና ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ኮሚሽነር አቶ ዘላለም ልጃለም አስረድተዋል። ኮቪድ ጋር ተያይዞ የእህል ጥረት እንዳይገጥም ከተፈናቃዮች ወደ 1180 ኩንታል እህል የተገዛበት ሁኔታ አለ። ስለዚህ ተፈናቃዮቹ ወደ ቀያቸው እስከሚመለሱ እና መደበኛ ኑሯቸውን እስከሚኖሩ ድረስ የዕለት ምግብ ድጋፍ እየቀረበላቸው ያለበት ሁኔታ አለ። ይህ በእንዲህ እንዳለ ከዚህ በፊት በምዕራብና ማዕከላዊ ጎንደር ዞኖች በነበሩ ግጭቶች እንዲሁም ከኦሮሚያ ክልል ተፈናቅለው የነበሩ ከ80 ሺህ በላይ ተፈናቃዮች ወደ ቀያቸው መመለሳቸውን ኮሚሽነር ዘላለም ልጃለም ተናግረዋል። ከ81109 ዜጎች በላይ በተለይ 74273 በክልሉ ውስጥ የተፈናቀሉ 6836 ከክልሉ ውጭ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ተደርጓል። እንግዲህ እነዚህን ዜጎች ወደ ቀያቸው ስንመልስ ከሁለት ወር እስከ አራት ወር የሚደርስ ቀለብ የተሰጠበት ሁኔታ አለን። ለተለያዩ ወጪዎች በአጠቃላይ በነፍስ ወከፍ ላይ እያንዳንዳቸው በሚሄዱበት ሰዓት ላይ 1840 ብር ተሰጧቸው፣ ለእርሻ ስራቸው የሚያግዘውን ሁኔታ እንዲፈጥሩ ተደርጓል። አቶ ዘላለም እንዳሉት በተለይ ከአማራና ቅማንት ጋር በነበሩ ግጭቶች በርካታ ቤቶች መቃጠላቸውን አመልክተው ከአምስት ሺህ በላይ ቤቶች መገንባታቸውን ገልጸዋል። በማዕከላዊ እና ምዕራብ ጎንደር እንዲሁም በአዊ ዞን በ7168 አካባቢ ቤቶች ተቃጥሏል። እነዚህ ቤቶች የግድ ተፈናቃዮችን ለመመለስ በምናደርገው እንቅስቃሴ ውስጥ እነዚህ ቤቶች ካልተሰሩ ተፈናቃዮች የሚገቡበት ቦታ የለም። በዚህም በምዕራብና ማዕከላዊ ጎንደር 5169 መኖሪያ ቤቶች ተገንብተዋል። ጃዊም 168 ቤቶች ተገነቡበት ሁኔታ አለ። ባለፉት አመታት በአማራ ክልል የነበሩ ተፈናቃዮችን መልሶ ለማቋቋም በተደረገ የሀብት አሰባሰብ ስራ ከሕብረተሰቡ ከባለ ሀብቱና ከአማራ ክልል መንግስት ወደ 465 ሚሊዮን ብር ማሰባሰብ መቻሉን ኮሚሽነሩ አመልክተዋል። አለም ነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር።